የኢትዮጵያ ሰብአዊ መብቶች ኮሚሽን ሐሙስ ህዳር 26 2017 ዓ ም አውጥቶት በነበረው መግለጫ በኦሮሚያ ክልል ህፃናትን ጨምሮ ሰዎች ከህግ አግባብ ውጪ ለመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ እናከናወናለን በሚል በግዳጅ እየተያዙ መሆናቸውን እና የተያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን አስታውቆ ነበር። ህጻናትን ከመከላከያ መስፈርት ውጪ ለምልመላ በሚል በግዳጅ የያዙና የተያዙትንም ለማስለቀቅ የገንዘብ ክፍያ የጠየቁ ወይም የተቀበሉ እንዲሁም ድርጊቱን የመከላከልና የመቆጣጠር ኃላፊነታቸውን በአግባቡ ያልተወጡ የጸጥታና አስተዳደር አካላት ላይ ተገቢው ምርመራ ተደርጎ ተጠያቂ እንዲሆኑ አሳስቦ ነበር። በደህንነት ስጋት ምክንያት ስማቸውን አየር ላይ እንዳናውል የጠየቁ ለአሜሪካ ድምጽ አስተያየት የሰጡ በቄለሞለጋ ጊዳ ሞረዳ አርሶ አደር የሆኑ አንድ ግለሰብ የኮሚሽኑን ሪፖርት በሚያጠናክረው አስተያየታቸው ሁለት ታናናሽ ወንድሞቻቸው ከፍቃዳቸው ውጪ ተይዘው እንደሚገኙ ይናገራሉ። ቄለም ወለጋ ዞን ጊዳሚ ወረዳ ጊራይሶንካ ቀበሌ ነዋሪ ነን። ሁለት ወንድሞቼ ተይዘው ነው ያሉት። እንደኛ ቀበሌ ከ130 በላይ ሰዎች ነው የተወሰዱት። ሶስት ሰዎች አንሄድም ያሉት ተገድለዋል። የሀገር መከላከያው ለስብሰባ ህዝብ ጠርቶ ስልጠና ወስዳችሁ ከሚሊሻዎች ጋር ሀገራችሁን ትጠብቃላችሁ ብሎ ነው ወደ ውትድርና ሰዎች መሄድ እንዳለባቸው ሲገልጹ የነበሩት። ህብረተሰቡ ውትድርና በፍላጎት እንጂ በግዳጅ እንዴት ይሆናል ብሎ ሲጠይቁ የሀገር ጉዳይ ነው በግዳጅ ነው የሚሆነው አሉ። አንዱ ወንድሜ መሐር ይባላል ዕድሜው 13 ዓመቱ ነው አንደኛው ደግሞ 15 ነው እናቴን ደብድበዋት ነው የወሰዷቸው ዕድሜያቸው አልደረሰም ሲሉ ጠመንጃ ለመሸከምና ለመተኮስ ብቁ ናቸው ብለው ነው እኛ አካባቢ ወጣት በቤቱ ይገኝ እንጂ ሥራው ምንድን ነው አንተ ማን ማለት የለም ሰብስቦ መውሰድ ብቻ ነው ለምሳሌ ወንድሞቼ ስድስተኛ ክፍልና አንዱ ሰባተኛ ክፍል ተማሪዎች ናቸው እየሰለጠኑ ያሉት ጊዳሜ ከተማ ስሪንቲካምፕ ልዩ ቦታው ሆስፒታል አካባቢ ተብሎ የሚታወቅ ነው የሚሰጧቸው ምግብ በቂ አይደለም፣ ኮቾሮ ብቻ ነው ሲባል ሰምታ እናቴ ምግብ አዘጋጅታ እንድናደርስላቸው ጠየቀችን። አብረን ሂደን ስትለኝ ይዙኛል ብዬ ስለፈራው በቅርብ ርቀት ከመኪናው ወርጄ እናቴ አድርሳ እስክትመጣ ጠበኳት። ስትመጣ ምግቡ ልጆቹ ጋር እንዳልደረሰ ነገረችኝ። በጣም እያዘነች ገባን። በተመሳሳይ በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀ ከደቡብ ክልል ወደ ሻሸመኔ በመምጣት በጉልበት ስራ ላይ የተሰማራና ዕድሜው በሀያዎቹ ማብቂያ ላይ መሆኑን የገለጸ ወጣት በህዳር ወር መግቢያ ላይ ከጓደኞቹ ጋር ሲዝናና ከቆየበት ስፍራ ሲወጣ ወጣቶች በታጠቁ የአካባቢ ሚሊሻዎች ሲያዙ ማየቱንና እሱም ራሱ ማምለጡን ይገልጻል። አገር እንደዚያ ነው

ኢሰመኮ ጉዳዩን ይፋ ባደረገበት መግለጫው ካስቀመጣቸው ምክረ ሀሳቦች አንዱ በኦሮሚያም ሆነ በሌሎች ክልሎች የሚከናወኑ የመከላከያ ሰራዊት አባላት ምልመላ ስራዎች በሰራዊቱ መስፈርቶችና የአሰራር ስርዓቶች መሰረት ብቻ ህግን በተከተለና ሰብአዊ መብቶችን ባከበረ ሁኔታ መከናወናቸው እንዲረጋገጥ ምክረ ሀሳብ ሰጥቶ ነበር። የኮሚሽኑ ተጠባባቂ ዋና ኮሚሽነር ወይዘሮ ራኬ መለሰ ሪፖርቱ በወጣበት እለት ከአሜሪካ ድምጽ ጋር ባደረጉት ቆይታ መንግስት የእርምት እርምጃዎችን ሰዎቻችንን በመውሰድ ላይ መሆኑን በመግለጽ ሁኔታውን ወታደራዊ ምልመላ ከማለት ይልቅ የነጻነት መብት የሚነካና ሕገ ወጥ የዘፈቀደ እስራትን የሚያሟላ የሰብአዊ መብት ጥሰት ነው ወደሚል ድምዳሜ መድረሳቸውን ተናግረዋል። በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እየተፈጸመ እንደሆነ እነሱም አምነው፣ ነገር ግን እስከታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ በዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡ እና የምንመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችን እና እድሜያቸው አስራ ስምንት ያልሞላ ህጻናትን እያስለቀቁ እንደሆነ በኦሮሚያ ኃላፊዎች ነግረውናል። ሰዎቹንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህፃናትንና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካና የህገወጥና የዘፈቀደ ስርዓት እንደሚ የሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው። ኮሚሽኑ ዛሬ ባወጣው ተከታይ መግለጫ ደግሞ በምርመራ ግኝቶቹ ላይ ህዳር 29 ቀን 2017 ዓ ም ከህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴና ከውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አመራሮችና አባላት ጋር ይፋ የሆነ ውይይት ማድረጉን ተናግሯል። መከላከያ ሚኒስቴር ህዳር 30 ቀን 2017 ዓ ም ለኮሚሽኑ በጻፈው የምላሽ ደብዳቤም በሁሉም ክልሎች የሚከናወኑ የሰራዊት አባላት ምልመላ ስራዎች በህግ በተቀመጡት መስፈርቶች መሰረት ብቻ ላይ የተከወኑ ስለመሆናቸው በማረጋገጥ የሚረከብ መሆኑን እንዳስታወቀ የዛሬው የኮሚሽኑ መግለጫ አስፍሯል። መከላከያ መስፈርቱን ብቻ የሚያሟልቱን መርጦ ማስገባቱን በሂደቱ ያጋጠመ ችግር ካለም የሚመለከተው መሆኑን ማስታወቁን ኮሚሽኑ ገልጿል። ክልሉ ተጠያቂነትን እንዲያረጋግጥና በቀጣይ ተመሳሳይ ጥሰቶች እንዳይፈጸሙ ለማድረግ የሚያስችሉ እርምጃዎችን እንዲወስድ ኮሚሽኑ ውትበታውን እንደሚቀጥልም አጽንኦት ሰጥቶበታል። የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ የሆኑት አቶ ቁምላቸው ዳኜ ምንም እንኳን ኢትዮጵያ የዓለም አቀፉ የጦር ወንጀል ፈራሚ ሀገር ባትሆንም እንዲህ አይነት አካሄድ በዓለም የጦር ወንጀል እንዲሁም ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ ተብሎ በሚጠራው ዓለም አቀፍ የዘፈቀደ እስር እና በተጨማሪም በዓለም አቀፉ የህፃናት መብት በሕግ የሚያስጠይቅ ነው ይላሉ። እንደተባለው እድሜያቸው ለቀማዳም ያልደረሰ ልጆችን አስገድዶ ወደ ውትድርና ውስጥ ማስገባት ሲጀመር በአለም አቀፍ የሰብአዊነት ህግ ወይም ኢንተርናሽናል ሁማኒቴሪያን ሎው የምንለው በጥብቅ የተከለከለ ነው። በዚህ ረገድ የሁማኒቴሪያን ሎው ወይም የሰብአዊነት ህግ መሰረት የሚባሉት የጄኔቫ ስምምነቶች ናቸው። ግን ከጄኔቫ ስምምነቶች በኋላ የተፈረሙ ተጨማሪ ፕሮቶኮሎች አሉ። አዲሽናል ፕሮቶኮል ዋና ቱ የሚባሉ በተለይ በዚህ በኛ ጉዳይ ተፈጻሚ የሚሆን አዲሽናል ፕሮቶኮል ቱ የሚባለው ነው። ይሄ ደግሞ በግልጽ በሲቪል ዎር የምንለው ወይም በሁለት አገራት መካከል ሳይሆን በአንድ ሀገር በሚካሄድ የተደገፈ ግጭት ውስጥ ህጻናትን በውትድርና መመልመልን በግልጽ ይከለክላል። አንቀጽ አራት ቁጥር ሶስት አመርኋ ላይ ይህን አድርጎ መገኘት በጦር ወንጀል ያስጠይቃል። በዚህ ረገድ በእርግጥ ኢትዮጵያ የኢንተርናሽናል ክሪሚናል ኮርት አባል አይደለችም። ነገር ግን የማለት የሚባለው የሮም ስታች የሚባለው የዓለም አቀፍ ወንጀል ፍርድ ቤት አባል ለመሆን አልፈረመችም። ነገር ግን ከሱም ባለፈ ቢሆን በዓለም አቀፍ ህግ ደረጃ የጦር ወንጀል ተደርጎ የሚቆጠር ነገር ነው። በፈቃድ አይነት ምኳቢን ጭምር በማ ከአስራ አምስት ዓመት ፍታቸውንት ልጆች ይሄ በጦር ወንጀልነት የሚያስጠይቅ ነው። በኢትዮጵያም ህግ በራሱ ብንመጣ በወንጀል ህጉ አንቀጽ ሁለት መቶ ሰባ ላይ እንደዚሁ ማንም ሰው ህጻናትን በጦር ወይም ለትጥቅ ግጭት መልምሎ ቢገኝ እንደዚሁ በወንጀል ህጋችን ላይ የሚያስቀጣ ተደልጎ ነው። የተጠቀመጠው ስለዚህ በተለቀ ሰብአዊ መብት አንጻር ደግሞ እንግዲህ ኢትዮጵያ የፈረመችው የህፃናት መብት ኮንቬንሽን አለ። እሱ ላይም እንደዚሁ ባንቀጽ ሰላሳ ስምንት ላይ ከአስራ አምስት ዓመት በታች የሆኑ ልጆችን አስገድ መልመል በጥብቅ የተከለከለ ነው። ከዛም አልፎ ደግሞ ኦፕሽናል ፕሮቶኮል ቱ ኮንቬንሽን ኦን ራይት ኦፍ ዘ ቻይልድ የሚባል አለ። ይህ ማለት ተጨማሪ ስምምነት እንደማለት ነው። መንግስት ይህን እንዳያደርግ ተከልክሏል። መከልከል ብቻ ሳይሆን ሌሎችም ደግሞ ከመንግስት ጋር የሚጓጉ ቡድኖችንም ጭምር እንዲህ አይነት ህጻናት ወታደሮችን እንዳይመለምሉ ተከታትሎ እንዲከለክል ሲያስፈልግና እንዲያስፈጽም ግዴታ ገብቷል ማለት ነው። ኢትዮጵያ መንግስት የኢትዮጵያ የህዝብ ተወካዮች ምክር ቤት አባልና የአብን ፓርቲ አባል የሆኑት ዶክተር አበባው ደሳለው ኢሰመኮ ባወጣው መግለጫ ላይ ምክር ቤት ጋር የተደረገ ውይይት አለመኖሩን ገልጸው ሁኔታው ሰብአዊ መብትና የሀገሪቱን ህገ መንግስት የሚጻረር ነው ብለዋል። የፓርቲያችን አቋም መናገር አልችልም። እኔ እንደ ህዝብ ተወካይ ግን ግልጽ የሆነ ጥፋት ነው። ምን አይነት የጥፋት ወም አይነት ባለሙያዎች ቢተነትኑት ይሻላል። ባለሙያዎች ተርሙን በተመለከተ ነገር ግን ዜጎችን ለወታደራዊ ስልጠና ብሎ አንድ ቦታ ላይ አጉሮ ማስቀመጥ ነው እና ይሄ ግልጽ የሆነ ህዝባዊ መብት ጥሰት ነው። መንግስትም ይህንን ህዝባዊ መብት ጥሰት እንደሆነ የሚፊደው አይመስለኝም እና አጥፊዎች እዚህ ጋር መጠየቅ አለባቸው። ዜጎች ወታደራዊ ስልጠና ከፈለጉ በፍላጎታቸው መሰረት ያደረገ ነው። የሰብአዊ መብት ጉዳዮች ጠበቃና የህግ አማካሪ አቶ ቆምላ መንግስት በጉዳዩ ላይ ያለውን አቋም ለማረጋገጥ በሀገሪቱ ህገ መንግስት መሰረት በዚህ ሂደት የተሳተፉ የፌዴራልና የክልል ባለስልጣናት እንዲሁም የክልል ሚሊሻዎች ይፋዊ በሆነ መንገድ ለተጠያቂነት ማቅረብ አለበት ይላሉ። የወንጀል ተጠያቂነትን የሚያስከትል ጉዳይ ስለሆነ ደግሞ ይህን ድርጊት የፈጸሙ ሰዎች በስልጠና አይደለም መታለት አለባቸው። እንግዲህ ህግን አለማውቅ ከጠያቂነት አይድን የሚባለ መሰረታዊ መርህ የሚመጣው እዚህ ጋር እነህ ሰዎች ይህን ድርጊት የፈጸሙት ሰዎች ምርመራ ተጠርቶባቸው በወንጀል ተከሰው አቃቢ ክስ ተቀርቦባቸው በፍርድ ቤት ነፃና ገለልተኛ በሆነ የፍርድ ሂደት ማለት ነው ፌር ትራያል በምንለው መብታቸው ተጠብቆ ጥፋተኛ ተብለው ተገቢው ቅጣት ሊሰጣቸው ይገባል። ይሄ አንደኛው ነገር ነው። ተገቢ ቅጣት መሰጠት ብቻ ሳይሆን ይሄ ነገር ክልክል መሆኑ ህብረተሰቡም እንዲያውቅ፣ ጥፋተኞቹ የተቀጡ መሆናቸውን ለህብረተሰቡ ጭምር ማሳወቅ ይኖርበታል። መንግስት ግዴታ አለበት ይህን ማድረግ። የግድ ከመንግስት የሚጠበቅ ኃላፊነት ነው። እንደውም እዚህ ጋ በአንቀጽ ሁለት መተሰባ መሰረት ከአምስት አመት እስከ አምስት አመት ድረስ ለመድረስ የሚችል ጽኑ እስራት ወይም ነገሩ በጣም ከባድ በሆነ ጊዜ በእድሜ ልክ ጽኑ እስራት ወይም በሞት ይቀጣል ነው የሚለው። ይሄ በጣም ከባድ ወንጀል ነው። ከአምስት አመት እስከ ሀያ አምስት አመት የሚያደርስ ጽኑ እስራት ማለት በጣም በጣም ከባድ ወንጀል ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ህዳር ሀያ ስድስት ሁለት ሺህ አስራ ሰባት ዓመተ ምህረት ካወጣው የመጀመሪያው መግለጫ አንስቶ እስካሁን ድረስ መንግስት በጉዳዩ ላይ ይፋዊ መግለጫም ሆነ ምላሽ አላወጣም። የአሜሪካ ድምጽ በኢሰመኮ ሪፖርትና መንግስትና የኦሮሚያ ክልል በመፍትሄ እየወሰዳቸው ነው ስለተባሉት እርምጃ እርምጃዎች እንዲሁም ስለ ሁኔታው ለመነጋገር በተደጋጋሚ ለመከላከያ ሚኒስትር ለኮሎኔል ጌትነት አዳነ ለመንግስት ኮሚኒኬሽን ጉዳዮች ቢሮና ለኦሮሚያ ክልላዊ መንግስት የጸጥታ ቢሮ ኮማንደር አራርሳ መርዳሳ በስልክና በዋትሳፕ የጽሑፍ መልእክት ለቃለ መጠየቅ ሙከራዎችና ግብዣዎች ቢያደርግም አዎንታዊ ምላሽ አላገኘም። በምህፃሩ አይሲሲፒአር በሚሰኘው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን አንቀጽ ዘጠኝ ማንኛውም ሰው በህግ በተደነገገው መሰረት ካልሆነ በዘፈቀደ ሊያዝም ሆነ በመታሰር ነጻነቱን አይገፈፍም ይላል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ